የዜጎችን መሠረታዊ ሰብአዊ መብቶች ማስከበር የመንግሥት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ችግሩ አስቸኳይ ትኩረት እንዲሰጠው አሳስበዋል። የመንግሥት ባለሥልጣናት ለመብቶች ጥሰት ዋና ተዋናዮች ናቸው ሲልም አማረዋል። ፓርቲው በሌላ በኩል መንግሥት የሕግ የበላይነትን የሚያረጋግጡ ጠንካራ እርምጃዎችን እንደሚወስድ የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ትናንት ከቀትር በኋላ በጠራ ጋዜጣዊ መግለጫ ያሰራጨው ጽሁፍ በአጠቃላይ ሲታይ መንግሥት የሕግ ማስከበር ሥራውን ዘንግቶታል የሚል እምቅ ትርጉም ይሰጣል። ጽሑፉ ገና ከመንደርደሪያው ለማመን እጅግ በሚያዳግት ደረጃ የዜጎች ሕገ መንግሥታዊ መብቶች በመንግሥት ባለሥልጣኖች ሲጣሱና ማንም የጎበዝ አለቃ ራሱን ከሕግ በላይ አድርጎ ሕዝቡን ሲያስፈራራና ሲዝትበት መንግሥት እያየ ዝም ማለቱ በእጅጉ የሚያስገርም እንደሆነ ያወሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የጽሑፍ መግለጫ ተፈጽመዋል ላላቸው ሕገወጥ ድርጊቶችም ስድስት ምሳሌዎችን ይደረድራል። ከእነዚህ መካከልም በጌዲዮ ሕዝብ ላይ ደርሰዋል ስላለው መፈናቀል የፓርቲው መግለጫ ዘርዝረዋል የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለምሳሌ ከቀያቸው በአስገዳጅ ጠባብ ኃይሎች የመፈናቀል አደጋ የደረሰበት የጌዲዮ ህዝብ ከነሐሴ 2010 ጀምሮ እስከ መጋቢት 2011 ድረስ ከፌዴራሉ መንግስት እርዳታ ያለመግኘቱን ምክንያት መረዳት ያዳግታል። ከዚያም በላይ መንግስት የተፈናቀሉትን የዜጎች ወደ መኖሪያ ቀያቸውና ቤቶቻቸው ለመመለስ ከመሞከር ይልቅ ወደ ብሔራዊ ክልላቸው ወይም የጎሳ ግዛታቸው በትምህርት ጥቅስ መልሶ ለማቋቋም በሚያደርገው እንቅስቃሴ ዜጎች ለኢኮኖሚ እና ለስነ ልቦና ችግር ተጋልጠዋል። በስርፓ እምነት ከአንድ ክልል የተፈናቀሉትን የአንድ ብሔር ማህበረሰብ አባላት በሌሎች አካባቢዎች ፍላጎታቸው ሳይረጋገጥ ለማስፈር የሚደረገው ሙከራ ዜጎች ለዘመናት የመኖሪያ ቤታቸውና የኢኮኖሚ መሰረታቸው በሆነው ቀያቸው የመኖር ህገ መንግሥታዊ መብት የሚጥስ እንደመሆኑ ፈጽሞ ተቀባይነት የሌለው ነው። በከፋ መልኩም እርምጃው እያንዳንዱ ክልል ጠቅሳለው የዘር ማጽዳት ወደሚመስል አዘቅት ውስጥ መግባት ይሆናል። ስለሆነም በዚህ ረገድ የመንግስት ኃላፊነት ህዝቡን ወደ ተፈናቀለበት ቀየ መልሶ ደህንነቱን ማስጠበቅና መልሶ ማቋቋም ስራ መስራት ነው። ኢሶዴፓ በተለይ በአዲስ አበባ አካባቢ እና በሌሎችም ከተሞች ዙሪያ በህገወጥ ግንባታ ስም በባለሥልጣናት ሲከናወን የቆየውን የቤት ማፍረስ ድርጊት አንዱና ጉልህ በህዝብ ላይ የሚፈጸም በደል እንደሆነ በመግለጫው አስረድተዋል። ለአብነት ያህል በአዲስ አበባ ከተማ ዙሪያ ለገጣፎ ከተማ የዜጎችን የመኖሪያ ቤቶች በድንገት በማፍረስ እንዲፈናቀሉ በመደረጋቸውና የሕፃናትና እመጫት እናቶች ጭምር ላያቸው ላይ ቤት ስለ መፍረሱ ሰምተን እጅግ አሳዝኖናል አፍረንበታልም። መንግስት የዜጎችን መሰረታዊ የቤት ችግር ለማስወገድ ባልቻለበት ሁኔታ ዜጎች በግል ጥሪት የሰሩትን ቤት ያለ እቅድና ምትክ መጠለያ ሳይዘጋጅላቸው በድንገት ለብዙ ዓመታት የኖሩበትን ቤት አፍርሶ ሜዳ ላይ መጣል የዜግነት ክብር የሚነካ ድርጊት ከመሆኑም በላይ የወደመ የዜጎች ሀብት ማለት የአገር ሀብት መሆኑን በቂ ግንዛቤ ውስጥ ያላስገባ የሚወገዝ ተግባር ነው። በአዲስ አበባ ከተማ ባለቤትነት ጉዳይ አቋሙን የገለጸው ኢሶዴፓ በሥራ ላይ ያለውን ህገ መንግሥት ተቀብለው በመንቀሳቀስ ላይ ከሚገኙት የፖለቲካ ድርጅቶች መካከል አለመግባባት ሊፈጠር አይገባም ባይ ነው። በቅርቡ በአዲስ አበባ ከተማ ዙሪያ ኮዬ ፈጬ በተባለው ስፍራ ዜጎች ለዓመታት ባጠራቀሙት ገንዘብ የኮንዶሚኒየም ቤት ዕጣ ደርሷቸው መብታቸው እንዳይከበር መደረጋቸው የሕግ የበላይነት መከበርን ከጥያቄ የከተተ ድርጊት እንደሆነም ገልጸዋል። በኮየ ጨፌ የኮንዶሚኒየም ግንባታ ፈቃድ ስለ ማግኘትና የመኖሪያ ቤት አፓርትሜንቶችን እጣው ለደረሳቸው ባለቤቶች ለማስተላለፍ በሚደረገው ሂደት ለተፈጠረው ጣልቃ ገብነት ምክንያት የሆነው የአዲስ አበባ ማዘጋጃ ቤት ነው። በመሆኑም ከኦሮሚያ ክልል ጋር ስምምነት ላይ ሳይደርስ ከህግ አግባብ ውጭ ግንባታውን ፈጽሞ ከሆነ ህንፃውን ለመገንባት ቅድሜ ሁኔታ ማሟላት ባለመቻሉ ሙሉ ኃላፊነት መውሰድ ይኖርበታል። እናም የእነዚህ ዜጎች መብት በዚህ በፖለቲካ ግርዶሽ እና ፍጆታ ምክንያት መጣስ የለባቸውም እንላለን። ከጋዜጣዊ መግለጫው በኋላ ቪኦኤ የጠቅላይ ሚኒስትሩን ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንን አናግሯቸዋል። አቶ ንጉሱ እንዳሉት በአሁኑ ጊዜ በሀገሪቱ የሚፈጸሙ ሕገወጥ ድርጊቶች ይህንን ሊያስብሉ ቢችሉ አይደንቅም። የኢትዮጵያ ሶሻል ዴሞክራቲክ ፓርቲን መግለጫም ከዚህ አኳያ እንደሚመለከቱት ተናግረዋል። ይህ አገላለጽ ስህተት የሚሆነው ግን መንግስት የሕግ የበላይነትን ጨርሶ ትቶታል፣ ዘንግቶታል ወደሚል ትርጉም ሲያደርስ ነው ይላሉ አቶ ንጉሱ ፍትላሁን። ይህን አብነት ተቅሶ በኦሮሚያ፣ በአማራ፣ በቤኒሻንጉል ግሙዝ፣ በደቡብ ግጭቶች የተስተዋሉባቸው ቦታዎች ላይ በዚህ አንድ አመት ውስጥ የተወሰዱትን እርምጃዎች ማሳያ ማስቀመጥ ይቻላል። የሆነ ሆኖ ግን እርምጃም ይወሰድ፣ በውይይትና በምክክርም ሰላማዊ ሁኔታ ለማምጣት ጥረት ይደረግ፣ የዜጎች መፈናቀልና መጎሳቆል በአሁኑ ሁኔታ አሳሳቢ ነው። ትክክል ነው። እዚህ ላይ ማንም ልዩነት ሊኖረው አይገባም። በዚያ አኳያ መንግስት በአቋም ደረጃ ህግን የማስከበር እና የህግ የበላይነትን የማረጋገጥ ወንጀለኞችን፣ ተጠርጣሪዎችን ወደ ህግ በማቅረብ ጉዳይ ላይ ድርድር አያደርግም። ምክንያቱም መንግስት መንግስትነቱ የሚረጋገጠው የዜጎችን ደህንነት ሲጠብቅ፣ የህግ የበላይነትን ሲያረጋግጥ ነው። ስለዚህ አሁን ባለበት ሁኔታ እነዚህ ጉዳዮች ተከስተዋል። እነዚህን ጉዳዮች ዝም ብሎ ማየት በፍጹም ጊዜ የሚሰጠው ጉዳይ አይደለም። በእኔ እምነት የመንግስትም አቋም ይሄው ነው። እንግዲህ ጠንከር ያሉ ጉዳዮች ሲከሰቱ መንግስትም ጠንከር ያሉ እርምጃዎችን በመውሰድ የህግ የበላይነትን ማረጋገጡ አይቀሬ። አቶ ንጉሱ ከዚህ ከመግለጫ ሁለት ቀን ስለወጣ አንድ ነገር ለማመን እጅግ በሚያዳግት ደረጃ የዜጎች ህገ መንግስታዊ መብቶች በመንግስት ባለስልጣኖች ሲጣስና ማንም የጎበዝ አለቃ ራሱን ከህግ በላይ አድርጎ ህዝቡን ሲያስፈራራና ሲዝትበት መንግስት እያየ ዝም ማለቱ እጅግ የሚያስገርም ነው ይላል። በእናንተ በኩል ይህ ይታመናል? መንግስት ግጭት ቆስቋሽ ህብረተሰቡን በማፈናቀልም ባለቤት ሆኖ የሚንቀሳቀስ ማንኛውንም አካል ሆን ብሎ አይቶ እንዳላየ በመዘንጋት እና የመንግስት ሚናውን ለመወጣት ባለመፈለግ ሲላ ያለው ነው ብሎ መገምገም በመንግስት በኩል መንግስት መተቸቱ በዚህ ረገድ ትክክል። ምክንያቱም ህብረተሰብ ተፈናቅሏል። የተፈናቀለ ህዝብ ባለበት የመጀመሪያ ጉዳይ ይህን ማስቆም ነው የመንግስት ስራ። ይሄንን አላስቆምም መንግስት። ነገር ግን ደግሞ ህዝብን ያፈናቀለ የጎበዝ አለቃ ይሁን ከመንግስት ባለስልጣን፣ በማፈናቀል ብቻ እጁ ያለበት ሳይሆን ዜጎች ሲፈናቀሉ መነሻ ምክንያት የሆነ ላ ያለ የተወ ምክንያቱም የሁሉም ዜጎች መንግስት ስለሆነ፣ ይሄ ባለስልጣን የሁሉም ዜጎች ባለስልጣን ስለሆነ እንደዛ አይነት መረጃ በተገኘበት አለምንም ድርድር እርምጃ ይወሰዳል። ይሄ ጉዳይ የጎበዝ አለቃ እና የመንግስት ባለስልጣን ተብሎ የሚተዋ አይደለም። ማንም እጁ ያለበት በቅርቡም በጌዲዮ ዞን ክቡር ጠቅላይ ሚኒስትሩ በተገኙበት ጊዜ በዚህ ጉዳይ ላይ ዜጎችን በማፈናቀል እጁ ከየትም ይሁን ከየት ያለበት ወገን በህጋዊ ተጠያቂነት ይኖርበታል፣ ብለው ያስቀመጡት አቅጣጫ ነው ትክክለኛ አቅጣጫ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ባሰራጨው የጽሁፍ መግለጫ ለመንግስትና ለህዝብ ጥሪዎች አቅርቧል፣ አቋሞችንም ገልጸዋል። አቶ ንጉሱ ጥላሁን በበኩላቸው ለውጡን መንከባከብና መደገፍ የሁሉም ወገን ኃላፊነት እንደሆነ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ